ዶክተር ደረሰ እየናቸው የቀድሞው የደብረ ብርሃን ዩኒቨርሲቲ የድሕረ ምረቃ ትምህርት ቤት ኢትዮጵያ ውስጥ አነጋጋሪ ከሆኑት ጉዳዮች አንዱ አንኳር ጉዳይ ቢኖር ኢትዮጵያ የስርዓተ ትምህርት ነው። በተለይም የከፍተኛ ተቋማት ከፍተኛ የትምህርት ተቋማት የጥራት ደረጃቸው በምን ላይ ነው የሚገኘው? አመሰግናለሁ ካሳሁን ይህን ዕድል ስለሰጠኝ። የትምህርት ጥራት ስንል ጠቅላላውን የሀገሪቱን የትምህርት ሁኔታ የሚያሳይ ነው እና ትምህርት ለልማት እና ለሀገር እድገት እና ለውጥ ወሳኝ መሆኑን ይታወቃል። ለዚህ ደግሞ ዋነኛው ምሰሶ የምንለው የከፍተኛ ትምህርት ነው እና የከፍተኛ ትምህርቱ በኢትዮጵያ በትምህርት ጥራቱ በተለይ በፖሊሲው በነበረው ያለው ወይም አሁንም ያለው የትምህርት ሽፋን የሚባለው ተደራሽነት የሚባለው ነገር ነው ትኩረት ያደረገው እስከ ዛሬ ድረስም ቢሆን ተደራሽነት ነው። አሁን በአዲሱ የትምህርት ፍኖተ ካርታ ላይ የተወሰኑ ነገሮችን አሻሽላለሁ ቢልም ሄዶ ሄዶ ከታች ተጠራቅሞ ዩኒቨርሲቲ ከታች የተጠራቀመ ችግር የተቀበለ ነው እና አብዛኛዎቹ ዩኒቨርሲቲዎች አሉ ብዙ ዩኒቨርሲቲዎች ከአርባ ስድስት በላይ ዩኒቨርሲቲዎች ከአንድ ሺህ ምናምን በላይ የቴክኒክ ትምህርት ቤቶች አሉ ግን ብዙ ችግሩን ተሸክሞ የሚመጣው ዩኒቨርሲቲ ውስጥ ዩኒቨርሲቲ ውስጥ የምናያቸው ዋና ዋና የምንላቸው የካሪኩለሙን የመማር ማስተማሩን የምዘናውን ዘዴ እና ደግሞ የትምህርት መርጃዎቹ እና አጠቃላይ እነዚህን አይተን ውጤቱን ስናይ የትምህርት መውደቁን ወይም ወደቀ ነው የሚባለው። በእኛ ሀገር ቋንቋ ትምህርት ወድቋል ነው የሚባለው እና ብዙ ሰው ትምህርት ወድቋል፣ ተማሪዎቹ ያገኙትን እውቀት ፕሮፌሽናል ሆኖ አልወጡም ከዩኒቨርሲቲ የሚል ሀሳብ ነው ያለው። እና ይህንን በመሆኑ ምክንያት በ2012 ጀምሮ ከ2011 ጀምሮ የአዲስ የትምህርት የስርዓት ትምህርት ፖሊሲ ተቀርጾ ወደ ስራ የተገባበት በ2013 እንዳለ እናያለን። ስለዚህ በዩኒቨርሲቲ ውስጥ ካሪኩለሞችን ብታያቸው ካሪኩለሞቹ በጥድፊያ የተሰሩ ናቸው ከየዩኒቨርሲቲው የተሰሩ ናቸው እንጂ በደንብ ተጠንተው የተሰሩ አይደለም። ትምህርት ሚኒስቴር በኋላ ሃርሞናይዝድ አደረጋለሁ ብሎ ሃርሞናይዜሽን ብሎ ያመጣው ጭራሹኑ ኪሳራ ነው ያመጣው ማለት ይቻላል። ትምህርቱን በሙሉ የዩኒቨርሲቲዎችን አንዳንድ ዩኒቨርሲቲዎች የራሳቸውን ሙያዊ ስልጠና እንኳን በውስጡ ለመስጠት በቃ ተገድበዋል ማለት ነው። ወይንም ይሄ የዩኒቨርሲቲውን ኦቶኖሚ ደፍጥጧል ማለት የሚቻል ይመስለኛል። ሁለተኛ ከዚሁ አንጻር በትምህርት አሰጣጥ ውስጥ ደግሞ አንዱ ትልቁ ችግር ሞጁላር የሚባላል ሞጁላር ሲስተም ይባላል። ሁሉንም ሞጁላር በአንድ ሞጁል ሰጥቶ አንዱም፣ እኛ ኤክስፔሪንስ ያደረኩት በዚህ ዩኒቨርሲቲ ውስጥ አንድን ትምህርት ተከታታይ ለአንድ ወር ብቻ ሰጥቶ ሌላውን ደግሞ እንደዚህ እየቀጠለ በማድረግ በሞጁራል ሲስተም ለማስተማር የተሄደበት ሂደት ከታች የተጎዳን ተማሪ በቋንቋም በምንም የተጎዳን ተማሪ በእውቀትም ይዞ የመጣው በጣም ጥቂት ነገር ስለሆነ በአንድ ወር ውስጥ ብዙ ነገር አይምሮ ውስጥ ጠቅጥቀን በምንም አይነት ሊወጣው እንዳልቻለ ታውቆ፣ እንደውም እሱ ነገር እንደገና ታርሞ ወደ ሴሚስተር ተመልሷል ማለት እና የሞጁራል ሲስተም እና በዩኒቨርስቲ ውስጥ የምታያቸው የትምህርት አሰጣት ዘዴዎቹ እና የካሪኮም ዝግጅቱ እውቀትን ወደ ፕሮፌሽናል የሚወስድ አይደለም ማለት ይቻላል። ስቲል ችግሩ እዛ ላይ አሁንም እንዳለ ነው። በተለይ ከሁሉ በላይ ተከታታይ ምዘና የሚባል አለ። በዛ ተከታታይ ምዘና ውስጥ የሚሰጡት ትምህርቶች ተማሪ ተኮር መሆን አለበት ይላል። ግን አንድም ቦታ ተማሪ ተኮር አይደለም። መምህሩ ሌክቸር ካደረገ በኋላ ተማሪው የሚጠይቀው ሃንዳውት ስጠኝ ነው የሚለው መምህሩ ያዘጋጀው ማለት ነው። ተማሪው ሄዶ ላይብራሪ ፈልጎ ምን ብሎ ያን የተሰጠውን ኮርስ አዳብሮ ምን ብሎ ማንበብ የሚባል ነገር የለም። ስለዚህ ይሄ ደግሞ ከፍተኛ ጫና ፈጥሮ ተማሪው በቃ በመምህሩ አንዳውት ላይ ብቻ የተደገፈ እንደውም አንዳንድ የሚጠይቁ ተማሪዎች ፈተናውን ኬት ነው የምታወጣው? ከአንድ አንዳውቱ በየትኛው ክፍል ነው? እኔ ይህንን ማውቀው ህፃናቶቻችን አራት ዓመት ሶስት ዓመት በማዋለ ህፃናት የሚገኙትን ተማሪዎች ህፃናቶች እንዴት ከዚህ ክፍል አንብቡ እንደሚባለው አይነት ሆነ ማለት ነው ወደ ምርምር የሚወስደውን ዩኒቨርሲቲ ጨርሶ በጣም ዝቅ አድርጎት የትምህርቱን ጥራት ዋጋ ሰጥቶታል ማለት ነው። ስለዚህ በዚህ ውስጥ ደግሞ የትምህርት መርጃ የምንላቸው እነዚህ ግብዓቶች የምንላቸው በሙሉ የተመጣጠኑ አይደሉም፣ በትክክልም እየመጡ አለ። አንዳንድ ፕሮግራሞች ሲጀመሩ ራሱ በሚገርም ሁኔታ ግብዓት እንኳን ሳይኖር ትምህርቶች ይጀመራሉ። ትምህርቶቹን ከዛ በኋላ ለማስተማር ተማሪዎቹን ከየበየ አገሩ ጅማ ዩኒቨርሲቲ ያለ፣ መቀሌ ዩኒቨርሲቲ ያለ፣ እዛ ዩኒቨርሲቲ ያለ እየተባለ የሚኬድበት ሁኔታ እና ብክነት የነበረው ሁኔታ ነበር ማለት ነው። እና ይሄንን በደንብ ማየት እንችላለን። ሌላው በጣም ትልቁ ችግር በዩኒቨርሲቲ ውስጥ ያለው አሁንም የቀጠለው ነገር እኔ እንደማምነው የአካዳሚኩና የሎጂስቲኩ አንድ ላይ መጣመር ነው። እኔ በዚህ ዘመን የሎጂስቲኩንና ይሄ የመኝታና የምግብ ጉዳይን ለብቻ አይቶ አካደሚኩን ለብቻው መስራት አለበት ብዬ ነው የማስበው። ስለዚህ አሁን ያ ጫና በመፍጠሩ ምክንያት ዩኒቨርሲቲዎች፣ በጣም ጥቂት የማይባሉ ዩኒቨርሲቲዎች የራሳቸው ወፍጮ አላቸው። የራሳቸው በርበሬ ያተጫሉ ምን ይላሉ፣ ዱቄት ይፈጫል። ያን ሁሉ ነገር መስራት የሚችለው አውት ሪሶርስ ማድረግ ሲችል ጉዳይ ሁሉ ስብሰባ ሁሉ የምንነጋገረው የምናወራ ሁሉ በስብሰባ ላይ ስለ ምግብ ሊሆን ይችላል። በጭራሽ ከአካደሚ ጉዳዩ ላይ ያልተስማማ ነገሮች ሊነሱ ይችላል። እዚህ አንዱ ትልቁ ችግር የአካዴሚኩ እና የሎጂስቲኩ አንድ ላይ ትኩረት ሆነው በአንድ ዩኒቨርሲቲ ውስጥ እንዲሰሩ መገደዱ አንዱ የራስ ምታት እንደሆነ በዩኒቨርሲቲ ውስጥ አያለ ከሁሉ በላይ ግን ከሁሉ በላይ የሚያሳስበው ጉዳይ ቋንቋ ነው። የሚገርመው ነገር ቋንቋውን ካልወደደ፣ ቋንቋውን ማንበብ ካልቻለ አንድም ተማሪ ሌላ ሄዶ ተጨማሪ እውቀት ለማግኘት አይጥርም። ይሄ የታየ ነገር ነው። ተማሪው ቅድም እንዳልኩት በሐንድ አውት ላይ የተመሰረተ ተማሪ እንዲሆን ተደርጓል ማለት ነው። ስለዚህ እውቀት የሚባል ነገር ላይብረሪ ገብቶ የተለያየ እውቀት ለመያዝ ጥረት አያደርግም። ተጨማሪ እውቀት ለማድረግ ለመያዝ አይችል። ምክንያቱም ይሄ ችግሩ ትልቁ ችግሩ የቋንቋ ነው። ዛሬም በጣም በሚያስገርም ሁኔታ እኔ የሚያስገርመኝ ሁኔታ የአዲሱም ፍኖተ ካርታ ስለ ቋንቋ ያለውን ችግር እንደ ቀላል ነገር ነው የወሰደውና እንደ ቀላል ነገር በተደገመ ሁኔታ ነው አንደኛ ዓመት ዩኒቨርሲቲውን በኮመን ኮርስ አድርገን ከዛ ቋንቋ እናስተምርበታለን፣ ሳይኮሎጂ እናስተምርበታለን፣ ፍልስፍና እናስተምርበታለን፣ ማትስ እናስተምርበታለን ምናም ብሎ የተነገረት እና አንድ ዓመት ሙሉ ተማሪዎቹን በዚህ አይነት ሁኔታ እንዲቀጥሉ ያደረገው ቀድሞ የነበረውን ነገር ምንም የፈልተው አይመስለኝም። የሳስበ ቋንቋውን ሳይፈታ ተማሪውን አንብብ ማለት አይቻል። ይህ ግድ የቋንቋውን ክህሎት ስኪል እንደገና ማምጣትና ተማሪዎቹን በተገቢ ሁኔታ አጥንተው እውቀት ይዘው እንደገና ፕሮፌሽናል እንዲሆኑ የሚያስችለው ቋንቋ ስለሆነ ይሄ ግድ ቋንቋው ላይ እንደገና ማሰብና እና መስራት የሚያስፈልግ ይመስለኛል። የእኛ ሀገር ደግሞ ያው እንደምታውቀው በእንግሊዝኛ ቋንቋ ተምረን፣ በአማርኛ ቋንቋ እንጽፋለን፣ በኦሮምኛ ቋንቋ እንሰራለን፣ በትግርኛ ነው የምንሰራው። የትምህርት ቋንቋው በትክክል እየተከተልን እየሄድን አደለንም። ለተማሪው ሙቀት የሚችንትን አለ እስከ ስምንተኛ ክፍል በአካባቢ ቋንቋ ተምሮ እንደገና ዘጠነኛና አስረኛ እስከ አስራተኛ ክፍል በእንግሊዝኛ ቋንቋ ይመራል። ከዛ ደግሞ ከዛ ተመርቆ ሲወጣ በአማርኛ ነው የሚሰራው፣ ወይንም በክልሉ ቋንቋ ነው የሚሰራው። ስለዚህ እጅግ የተደባለቀ እና የተዘባረቀ ስለሆነ ይሄ በደንብ ጥርት ብሎ አማራጮች መቅረብ አለ። አሁን በርካታ መጠንኳር የሆኑ ችግሮችን አንስተዋል። በጣም አሳሳቢ አንገብጋቢም የሆኑ ጉዳዮች። እነዚህ የተከሰቱት ችግሮች ከቋንቋ ጀምሮ እስከ ስርዓተ ትምህርት ቀረጻው ድረስ ዘናውን አትካቶ ምን አይነት መዘዞችን ያስከትሏል። በተማሪዎች እውቀት የመገብየትና ከዛም ብቁ ሆነው ፕሮፌሽናል በሆነ ስራ ላይ መሰማራት እንዳይችሉ ዋናው ነገር ተማሪዎቹን ሄደው ሄደው የሆኑት እኮ የራሳቸው ሀሳብ የሌላቸው የሌላዎችን ሰዎች ሀሳብ የሚከተሉ በትክክልም ደግሞ መፍትሄ የሚሰጥን እውቀት ያላዳበሩ ከዛ በኋላ ቀስ እያለ በራሳቸው መተማመን ስለሚያቅታቸው አብዛኛዎቹ ፈርተዋል። አሁን ወደ አንድ መስሪያ ቤት ገብቶ ሰርቶ እንኳን ውጤታማ ለመሆን በጣም የሚፈራ ማህበረሰብ ተፈጥሯል። ወጣቱ ከፍርሃቱም የተነሳ አንዳንዶቹ እንደውም በህወሓት ዘመን ቲፔሌክ ዘመን የነበረው አብዛኛዎቹ ወጣቶች ወደ ፖለቲካ አባልነት ሄደው ስራ የማግኛ ግድል መንገድ ሁሉ ሆነዋል። ስለዚህ ይሄ ምርምርን በተመለከተም ስናየው እንደ ምሳሌ ብንወስድ በዩኒቨርሲቲ ውስጥ በምርምር ደረጃ የሚመጡት ፣ ለምሳሌ ዩኒቨርሲቲዎች ለምርምር ብለው ክሊር ለማድረግ በአካደሚክ ምርምርና በማህበረሰብ አገልግሎት የተከፈለ ስራ ስላለው ዩኒቨርሲቲው በምርምር ሄደን ስናያቸው የሚመጡት የምርምር ስራዎች አንዳንዶቹ ወይም አብዛኛዎቹ ማለት ይቻላል ከማስተርስ ዲግሪያቸው የመጡትን ነው፣ ለምርምር የሚያመጡት ለአገሪቱ ብዙ ዩኒቨርሲቲ ያደረገችው መምህር ተመራምሮ ውጤት የሚያመጣ ነገር ለማምጣት እንደገና ያንኑ ያለውን የደገመውን ደጋግሞ ደጋግሞ ደጋግሞ በመስራት ውጤታማ አይደለም። ሄደን ሄደን ሄደን ወደ ማህበረሰብ አገልግሎት የወሰድናቸው የጥናት ውጤቶች የምንላቸው አብዛኛዎቹ በመንገድ ላይ የቀሩ ናቸው፣ ወይንም ማህበረሰቡን በብዙ የጠቀሙ አይደሉም ማለት ይቻላል። ስለዚህ ዞሮ ተደምሮ ከምርምር የሚመጣውን ወደ ማህበረሰብ አገልግሎት የሚሄደውን በጭራሽ የተማረ ውጤቱ የሚያሳየን ተማሪዎቹ በቃ መምህራኖቹ እንኳን ፈሪዎች ነው። ብዙዎቹ ወደ ጥናትና ምርምር አይመጡ፣ በጣም ጥቂቶች ናቸው ወደ ጥናትና ምርምር እንኳን የሚመጡት። በዩኒቨርሲቲ ውስጥ ያሉት እንኳን ሄደን ብናያቸው፣ በምርምር ያልተደገፈ ያልጸና ሀገር በምንም አይነት ለውጥ ሊያመጣ አይችልም እና ለውጥ ለማምጣት የምርምሩ ፓርት ነው ወሳኝ እና በዛ ወሳኝ ሁኔታ ውስጥ ተማሪዎች ወደዛ እንዳይሄዱ ወደዛ እንዳያድጉ አድርጓቸዋል ማለት ይቻላል። በዩኒቨርሲቲ ዶክተር ደረሰ አየናቸው፣ የቀድሞ የደብረ ብርሃን ዩኒቨርሲቲ የድህረ ምረቃ ትምህርት ቤት ዲን፣ ስለ ቃለ ምልልሱ እናመሰግናለን። አመሰግናለሁ። ታንኪዩ ጋሳ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።